ተከታዩ ዝግጅት ዲሞክራሲ በተግባር ነው። ሶማሊያ ውስጥ እንደገና የተፈጠረው የፖለቲካ ውጥረት የሀገሪቱን የወደፊት ጉዞ ሊገታ ወይም አሁን ከደረሰችበት የመረጋጋት ጎዳና ሊያፈናቅላት ይችል ይሆን ወይ የሚል ሥጋት አሳድሯል። የሶማሊያ ምክር ቤት ትናንት ማክሰኞ በጠቅላይ ሚኒስትሩ ላይ የእምነት ማጣት ክርክር እንዲከፈት ፕሬዚደንቱ ባቀረቡት ጥያቄ መነሻነት ጉዳዩ ፓርላማ ውስጥ ሲነሳ በእንደራሴዎቹ መካከል ሁከት መፈጠሩ ተዘግቧል። በፓርላማው የአንደኛው ወገን ደጋፊ ድምፅ እንዳይሰማ ለመሸፈን ሌላው ወገን ጩኸት ሲያሰማና ባዶ ሲኒና ኩባያ ሲወረውር መስተዋሉም ተገልጿል። እና ሁኔታ ወዴት ሊያመራ ይችላል? እስካሁን ብዙ ሺህ ህይወት የጠፋበት ሚሊዮኖች የተሰደዱበትን መጠኑን ለመገመት የሚከብድ ንብረት የወደመበትና መንግሥት ተጨናግፎ ሀገር የፈረሰችበትን ሁኔታ ለመቀየር በዓለም አቀፍ ደረጃ በብርቱ የተደከመበት የሶማሊያው የሰላም ጥረት በውን ሊከሽፍ ነው። ሶሎሞን ክፍሌ የአካባቢውን ሀገሮች ፖለቲካ በቅርብ የሚከታተሉ ባለሙያ አነጋግሯል። እንግዳዬ አቶ ጃዋር መሐመድ ናቸው። አቶ ጃዋር በኒውዮርክ የኮሎምቢያ ዩኒቨርሲቲ የድህረ ምረቃ ተማሪ ናቸው። በቀጥታ ወደ ውይይቱ ከማለፌ በፊት አድማጮች፣ ከሰሞኑ ዜናዎቻችን እንደተረዳችሁት የሶማሊያው የፖለቲካ ውዝግብ ተባብሶበታል። እንዲያው የትላንቱን በምክር ቤቱ ውስጥ በእንደራሴዎቹ መካከል የታየውን ብልሹ ተግባር ብንወስድ አስደንጋጭ መሆኑን እንገነዘባለን። አፈ ጉባኤው የዕለቱን ስብሰባ ለመዝጋት የተገደዱት በጠቅላይ ሚኒስትሩ አብዱል ወሊ ሼህ አህመድ እና በፕሬዝደንቱ ደጋፊዎች መካከል ፉጨትና ጩኸት አልፎም ቁሳቁስ እያነሱ እስከ መወራወር በመድረሳቸው ነው ለዚህ ሁሉ መነሻው ደግሞ ምክር ቤቱ በጠቅላይ ሚኒስትሩ ላይ በተነሳው የእምነት ማጣት ሐሳብ ላይ ክርክር ከከፈተ በኋላ ነው አፈ ጉባኤው ውይይቱን ሲዘጉም መቼ እንደሚቀጥል አላሳወቁም ወደ እርሶ ልምጣ አቶ ጀዋር ምን ያህል ያሰጋል በአሁኑ ወቅት በሶማሊያ የተፈጠረው የፖለቲካ ውዝግብ እንግዲህ ይሄ ውዝግብ ሁለት ይዘት አለው። እኛ የፖለቲካዊ ውዝግብ ነው ይህ ማለት እንግዲህ የፖለቲካ በሶማሊያ ውስጥ ለረጅም ጊዜ የቆየው የፖለቲካ ክፍፍል እንደቀጠለ መሆኑ ነው የምናየው። በሌላው ልኩ ደግሞ ለሀገሪቷ ፈሪ ቀዳል የተባለው አዲሱ ሕገ መንግስት ለችግር መንስኤ ሆኖ እንደቀረበ ነው የምናየው። ይሄ ሁኔታ በተለይ በሁለት ሺህ አስራ ስድስት ከሁለት ዓመት በኋላ ሙሉ የሽግግር መንግስት እና ዲሞክራሲያዊ መንግስት እናቋቁማለን ተብሎ እየተሰራ ላለበት ሂደት ትንሽ ችግር እንደሚፈጥር እናያለን። ሆኖም ግን ወደ መጥፎ ሁኔታ ሊያመራ ይችላል ብዬ አላስብም። በሶማሊያ የሰላም ጥረት ሲከሽፍና ሀገሪቱ ወደ እርስ በርስ ግጭት ስትገባ በተደጋጋሚ የታየ ጉዳይ ነው እንዳሉት፣ አሁን ያለው ሁኔታ ግን ከቀደምቱ በምን ይለያል? ከዚህ በፊት የነበሩ በተለይ በጎሳ ተከፋፍለው የመጣላት የፖለቲካ አመራሩ ከጊዜ ወደ ጊዜ የመለዋወጥ ሁኔታ እንደቀጠለ ያለው አሁን፣ ይሄ አዲሱ ህገ መንግስት እንግዲህ ለመጀመሪያ ጊዜ ለፈተና ሲቀርብ ነው። ይሄ የዚህ ችግር ትልቁ መንጩ እኮ ህገ መንግስቱ ነው። ህገ መንግስቱ ለሁለት ሰዎች ኦልሞስት ተመጣጣኝ የሆነ ስልጣን ሰጥ። ፕሬዚደንቱ አለ፣ በፕሬዚደንቱ ስር ደግሞ ጠቅላይ ሚኒስትሩ አለ። ፕሬዚደንቱ ጠቅላይ ሚኒስትሩን ይሾማል ይላል። ጠቅላይ ሚኒስትሩ ደግሞ የሚኒስትር የሚኒስትር አባላቶቹን ይሾማል ይላል። አሁን በብዙ ሀገሮች ውስጥ ይሄ የፕሬዚደንት እና ጠቅላይ ሚኒስትር ያለበት ስርዓት ሲቋቋም ሁሌም ችግር አለው። የስልጣን ገደቦቹ በግልጽ ካልተቀመጡ በስተቀር እንደ ኢትዮጵያ ባሉበት ሀገሮ ባሉ ሀገሮች ውስጥ የፕሬዚደንቱ ስልጣን በጣም ዝቅተኛ እና ሴሪሞኒያል ስለሆነ ጠቅላይ ሚኒስትሩ መንግስት መሪ ነው ያለምንም ፕሬዚደንቱ ጠርቃ ገብነት መንግስት መምራት ይችላል። ሌሎች አካባቢ ደግሞ ፕሬዚደንቱ ሙሉ ስልጣን ተሰጥቶት ጠቅላይ ሚኒስትሩ ዝም ብሎ ስራ አስፈጻሚ የሚሆንበት ሁኔታ አለ። ሶማሊያ ውስጥ ግን እያየን ያለ ነው፣ ፕሬዚደንቱም ወታደሩን የመምራት ስልጣን፣ ሌሎች ትላልቅ ስልጣኖች፣ ኤግዚክቲቭ ፓወሮች ተሰጥቶታል። ጠቅላይ ሚኒስትሩም ደግሞ ካቢኔ የማቋቋምና ካቢኔ የመሻር ስልጣን ተሰጥቶታል። አሁን የጠቅላይ ሚኒስትሩ ለማን ነው የሚታዘዘው? ሚኒስቴሮቹ ደግሞ ለማን ነው የሚታዘዙት? የሚል የህገ መንግስት ጥያቄ የተነሳበት እና ይህ የህገ መንግስት ጥያቄ ደግሞ ከውስጡ ሊያወጣናል ብለው ያሰቡት የፖለቲካ ችግሮች እንደከሰታቸው ነው እያየን ያለ ነው። እና ከህግ አንጻር፣ ከሀገሪቱ ህግ አንጻር ማለቴ ነው የትላንቱ በጠቅላይ ሚኒስትሩ ላይ የቀረበው የትምምን ድምፅ ሀሳብ ያስኬዳል ያስኬዳልምም፣ አያስኬድምም። ለምን መሰለ? ቅድም እንዳልኩ ህገ መንግስቱ ትንሽ ችግር አለበት። ጠቅላይ ሚኒስትሩን ፕሬዚደንቱ ይሾመዋል። ፕሬዚደንቱ ደግሞ የሚኒስቴር አባላትን ያስቀምጣል። ጠቅላይ ሚኒስትሩን ፕሬዚደንቱ ሹሞ ፕሬዚደንቱ ማስነሳት አይችልም። ምን ፓርላማው ነው የሚያስነሳው። የሾመ ማስነሳት ነበረበት። ጠቅላይ ሚኒስትሩ በፓርላማ ቢሾም እና ፓርላማው ሊያስነሳው ይችል ነበር። አሁን እንግዲህ ማን ነው ጠቅላይ ሚኒስትሩን ማስነሳት የሚችለው? ስልጣን የማውረጃው ፕሮሲጀር፣ አካሄድ ትክክል ነው ወይ የሚል ጥያቄ ያስነሳል። ያ ብቻ አይደለም። ይሄ ችግር እኮ የተፈጠረው ጠቅላይ ሚኒስትሩ ከካቢኔ አባላቶቹ ከሚኒስትሮቹ ውስጥ ሁለት ለፕሬዚደንቱ ቅርብ ናቸው የሚባሉ ግለሰቦችን ከስልጣን ከአስነሳ በኋላ ነው። አሁን ጠቅላይ ሚኒስትሩ ሚኒስትሮችን የመሾምና የመሻር መብት አለው ይላል ጠቅላይ ሚኒስትሩ ህገ መንግስት መንግስቱ። ጠቅላይ ሚኒስትሩ ደግሞ በፕሬዚደንቱ ነው የሚሾመው ይላል። ለሾመ ሰውዬ ታማኝ መሆን አለበት። ጠቅላይ ሚኒስትር ከሆንክ ያ ማለት ፕሬዚደንቱ የሚወዳቸው ሰዎች መሻር የለበም። ውስብስብነቱን አየኸው። በጣም ውስብስብ የሆነ ግልጽ ያልሆነ የስልጣን ክፍፍል ነው የተካሄደው። ከዚህ አንጻር አሁን ትላንትና በፓርላማ ውስጥ የተወሰነው የተወሰደው እርምጃ ሊሆን እንደሚችል ምንም የሚያጠራጥር አልነበረም። ምክንያቱም ፕሬዚደንቱ ሰውየውን ከስልጣን የማስነሳት ስልጣን ባይኖረውም በፓርላማ ውስጥ ደግሞ ማጆሪቲ ስላለው በእጃ ዙር ለማስነሳት ሞከረ። በዚህ ጊዜ የህገ መንግስት ጥያቄ ስለተነሳ ወደ ብጥብጥ እንዳሄደ ነው። ምን አቶ ጀዋር በሶማሊያ ውስጥ አሁን እየታየ ያለው ሁኔታ በመጪው ሳምንት ዴንማርክ ይካሄዳል በተባለው ጉባኤ ላይ ምን አንድምታ ይኖረዋል ይላሉ? ጉባኤው እንደሚያውቁት በሶማሊያ ጉዳይ ላይ ከፍተኛ ምክክር ይደረግበታል ተብሎ ነው የሚጠበቀው። ረዲ ኮ እንደምታየው የአሜሪካ መንግስት ልኡካን ላለመላክ ወስኗል። እንግሊዝም በዛ ላይ ችግር እንደሚፈጥር ስላየ ስለገለጸች ያ ጉባኤ የሚካሄድ አይመስለኝም። ምክንያቱም ያ ጉባኤ እስከ ዛሬ ለተደረጉ በጎ ስራዎች ወደ ላቀ ደረጃ በማሸጋገር ለሚቀጥለው ምርጫ ማለትም ለሁለት ሺ አስራ ስድስት ምርጫ ሰፋ ያለ ስምምነትና ድርድር ይካሄድበታል የተባለበት ስብሰባ ነበረ አሁን እያየን ያለ ነው ከዚህ በፊት የተደረሱ ስምምነቶች ራሱ ስራ ላይ መዋል እንደማይችሉና ለግጭት በር እንደከፈቱ ነው። ስለዚህ የኮበናጎኖ ስብሰባ የሚካሄድም አይመስለኝም፣ ከተካሄደም ሊሳካ አይችልም። በአንድ ሳምንት ውስጥ ይሄን ነገር መፍታት አይችሉም። ስለዚህ ይህንን የኮበናጎኖ ስብሰባ ወደ ሌላ አሻግረው አሁን የገጠማቸውን የፖለቲካና የህገ መንግስታዊ ጥያቄዎችንና ችግሮችን መፍታት ግድ የሚል ይመስለኛል። አንድ የመጨረሻ ጥያቄ አንስቼ አበቃለሁ። አቶ ጀዋር አይበለውና ሶማሊያ ዳግም ወደ ትርምስ ውስጥ ብትገባ በጎረቤት ሀገሮች ላይ ምን ያስከትላል ይላሉ? አሁን አየህ ባለው ሁኔታ ወደዛ አይነት ትርምስ ለመግባት እድል የላቸው። ምክንያቱም የሶማሊያ የፀጥታ ጉዳይ ሙሉ በሙሉ ማለት በሚቻለው ሁኔታ በውጭ ሀይሎች እጅ ነው ያለው። በአፍሪካን ዩኒየን፣ በኬንያ እንዲሁም በኢትዮጵያ መንግስት ወታደሮች እጅ ስላለ እነዚህ እየተጣሉ ያሉ ቡድኖች ወደ ጦር ገብተው ለመዋጋት ብዙም አቅም አይኖራቸውም። ወደዛ የሚሄዱ አይመስለኝም። ወደ ግጭት ከተገባ ግን አንደኛ ተጠቃሚ የሚሆነው አልሸባብ ነው ባለፈው ሁለት ዓመታት በተለያዩ ኃይሎች በተወሰደበት እርምጃ በጣም ተዳክሞ አቅሙ እየተመናመነ የያዛቸው ይዞታዎች እየተቀነሱ የጥቃት ብቃቱም ራሱ እየቀነሰ የሄደበት ሁኔታ ነው የምናየው። አየ አልሸባብ እና ሌሎች አሸባሪ ቡድኖች እዛ አካባቢ የተፈጠሩት ቀድሞውንም እንዲህ አይነት የፖለቲካ ችግር በተለይ በልሂቃኑ እና በአመራሩ መካከል እንዲህ አይነት ጋጠ ወጥ የሆነ ረብሻ መፍጠራቸው በወጣቱ ላይ ተስፋ የመቁረጥ መንገድ በማድረግ ለለውጥ ወደ ውጭ የማየት እና በጣም ጽንፈኛ ወደ ሆኑ ሀይሎች ለማየት የተገደደበት ሁኔታ ነው ያለው። ስለዚህ ይሄ ግጭት በዚህ ከተቀጠለ በቅድሚያ የሚጠቀመው አልሸባብ ነው። አልሸባብ እየጠነከረ ከሄደ ደግሞ ለሶማሊያ ብቻ ሳይሆን ለአካባቢውም አደጋ ይኖረዋል። ይህ ግጭት እየተስፋፋ ከሄደ የኢትዮጵያን ጦር ወደ የግድ ወደ ኢትዮጵያ ወደ ሶማሊያ በስፋት ማስገባት ግዴታ ሊሆን ነው ለኢትዮጵያ። ያን ብቻ አይደለም፣ የኬንያ መንግስትም የራሱን ድንበር ለማስጠበቅ እና የራሱን የውስጥ ጸጥታ ለማስጠበቅ የአሸባብን አቅም ለመቆጣጠር ሰፋ ያለ ጦር ለማስገባት ይገደዳል። ስለዚህ እዛ ውስጥ አሁን እየተደረጉ ያሉ ልማቶች ከመጨናገፍ አልፎ የአካባቢውን የጸጥታ ሁኔታ በጣም የሚረብሽና የባሰ ፍጥጫ ውስጥ የሚከት ይመስለኛል። አቶ ጀዋር መሐመድ በኒውዮርክ ኮሎምቢያ ዩኒቨርሲቲ የድህረ ምረቃ ተማሪ፣ ለጊዜው በጣም አመሰግናለሁ። እኔም ከልብ አመሰግናለሁ።